ኮቪድ-19 ምክንያት ትምህርት ከተቋረጠ ወራቶች ተቆጠሩ። በእነዚህ ጊዜያቶች ውስጥም ተማሪዎች ከየቤታቸው ሆነው እንዲያነቡ ሲመከር የቆየ ቢሆንም በተለይም ለከፍተኛ ትምህርት ተማሪዎች አማራጭ የትምህርት ማገዣ የሚሆኑ መጽሐፍትና ሞጁሎች አልተሟሉም ነበር። በትላንትናው ዕለት የሳይንስና ከፍተኛ ትምህርት ሚኒስቴር ከኢትዮ ቴሌኮም ጋር በመተባበር ከ80 ሺህ በላይ የሚሆኑ የትምህርት ማገዣዎች ያሉበትን ድረገጽ ተማሪዎች ከክፍያ ነጻ በሆነ መልኩ እንዲጠቀሙ ፈቅዷል። አቶ ደቻሳ ጉርሙ በሚኒስቴር መስሪያ ቤቱ የኮሚዩኒኬሽን ዳይሬክተር ናቸው። ይሄ የመርጃ ድህረገጽ ለሁሉም ተማሪዎችና መምህራን ክፍት ቢሆንም ይበልጡን ግን የድህረ ምረቃ ተማሪዎችን ለማስመረቅ የሚያግዝ ነው ይላሉ። እንደሚታወቀው ከኮቪድ 19 ጋር ተያይዞ መደበኛ ትምህርት በሚፈለገው መንገድ ማስኬድ አልተቻለም። ስለዚህ በቴክኖሎጂ ታገዘ ሌላ አማራጭ መጠቀም ትምህርት እንዲሰጥ ማድረግ አስፈላጊ በመሆኑ አመቻች ቆይተናል። የሁለተኛና ሶስተኛ ዲግሪ ተማሪዎቻቸው ዩኒቨርሲቲዎች በሚያመቻቸው ቅሬታ በኦንላይን ትምህርታቸውን እንዲያጠናቅቁ ይፈለጋል፣ ይጠበቃል። ያንን እያደረጉ ነው ያሉት። ለቴክኒክና ሙያ ተማሪዎቻችን ግን ለመጀመሪያ ደረጃ ዲግሪ ትምህርት ማለት ነው። ለነሱ ያው በመሰረተ ልማት አቅርቦት ክፍተት ስላለ እንደተመላ ሀገሪቱ ያሉ ሶሴሪቱ ሀገራችን ክፍል ያሉ ተማሪዎች በቀላሉ ኢንተርኔት ተጠቅሞ ወይም ኦንላይን ትምህርት የሆነ ፈተና ስላለው ያገኙ ራሱ መሰረተ ልማት ቤቴ ደግሞ ከዛም በኋላ በሚጠቀሙት ዳታ ሲስተም ብቻ ይህን ሁሉ የትምህርት መርጃዎችን እና ማቴሪያሎች ዳውንሎድ አድርጎ መጠቀም እሱ ራሱ ኢኮኖሚካሊም ከባድ በሆነ አሁን የተደረገው ነገር ምንድን ነው? ከቴሌኮም ጋር ተነጋግረን ኦንላይን ላይብረሪ ላይ የሚጫነው ማንኛውም ዶክመንቶችን ከክፍያ ነፃ በሆነ መንገድ ተማሪዎችን ማግኘት እንዲችል ነው የማስቻል ስራ ነው የተሰራ። ተማሪዎችም የማምራኖች አቶ ደቻሳ ይህ ድረገጽ ለመጀመሪያ ዲግሪና ለቴክኒክና ሙያ ተማሪዎች በንባብ እውቀታቸውን እንዲያዳብሩ እንደሚያገዝ ገልጸው ትምህርትን በኦንላይን በማስቀጠሉ ሂደት ላይ ግን ይበልጡን አገልግሎት የሚሰጠው ለሁለተኛና ለሶስተኛ ዲግሪ ተማሪዎች እንደሆነ ያስረዳሉ። መጀመሪያ ዲግሪ ማለት አሁን ከተማ አካባቢ ላይ ያሉ ልጆች ናቸው። በዳታ ራሱ ይህንን ዳታ ሊደርስባቸው የሚችሉ ኤሪያዎች ላይ አለ። ስማርትፎን እና የግል ኮምፒውተሮች ወይም ደግሞ ላፕቶፖች መኖር አለባቸው። እነኝህን ነገሮች ለመጠቀምና እነኝህን ለኝን ታሳቢ በማድረግ የግዴታ በቃ የመጀመሪያ ዲግሪና የቴክኒክና ሙያ ተማሪዎችን በዚሁ እናስደርሳለን ማለት አይደለም፣ አይቻልም። ሙያ ታ የተጠቃሚነት ላይ ስርገት ስላለን ማለት ነው። በተቻለ መጠን ሁለተኛ ዲግሪ እና ከዛ በላይ ያሉ ተማሪዎች በዚህ መንገድ ማሰርስ እና ከዛ በላይ የሚማሩት በኦንላይን ለመጨረስ እንሞክራለን። እየተሰራ ነው። ይሄ የግድ በትላንትና ዕለት ይፋ የሆነው የዲጂታል ላይብረሪ ከተለያዩ ዩኒቨርሲቲዎች ጋር በቁርኝት የተሰራበት መሆኑንም አቶ ደቻሳ ይገልጻሉ። በሁሉም የትምህርት ዘርፎች ናቸው። ይሄ አብዴት ስለሚደረጉ ና አሁን የተወሰኑ ሰሌክትድ ዩኒቨርሲቲዎች ዘርፍ ዘርፍ ተከፋፍለው ነው ለኝም ማቴሪያሎች ያዘጋጀ ነው። ከአሁን ከአርባዎቹም ዩኒቨርሲቲ ማግኘት ስለማያስፈልግ ጤና ላይ የሆነ ዩኒቨርሲቲ ካዘጋጀ ምህንድስና ላይ ሌላ ሳይንስ ላይ ሌላ እንደገና ኤዱኬሽን ላይ ሌላ እንዲ እንዲ የከተረ ማቴሪያሎቹ በየትምህርት ዘርፎቹ የተዘጋጁ ስለሆኑ በጣም ብዙ መጽሐፍት ና የትምህርት መርጃዎቹም እንደገና ደግሞ ኮርሶቹ ማለት ነው ቶታል ኮ ያሉት ናቸው ተጭነው ያሉት አክሰስ ማድረግ ይችላሉ። ከኦንላይን የከፍተኛ ትምህርት ተማሪዎች ከሚኒስቴር መስሪያ ቤቱ የፌስቡክ ገጽ ላይ የድረገጹን ማስፈንጠሪያ በማግኘት መጠቀም እንደሚችሉም አቶ ደቻሳ ጉርሙ አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።